በሶማሌ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ትናንት በጅጅጋ ባካሄዱት ስብሰባ ህወሀት በሀገር መከላከያ ሰራዊት ላይ ፈጽሞታል ያሉትን ጥቃት አውግዘው ባለፉት ሀያ ሰባት አመታት በሶማሌ ክልል የጅምላ ጭፍጨፋ ሲፈጽም ነበር ያሉት ህወሀት ለህግ ይቅረብ ሲሉ ጠይቀዋል። የክልላቸውን ሰላምም በጋራ ለመጠበቅ ተስማምተዋል። የክልሉ ዋና ተፎካካሪ ፓርቲ ኦብነግ ከስድስቱ ፓርቲዎች ጋር በጋራ ካወጣው የአቋም መግለጫ በተጨማሪ በድርጅቱ የትዊተርና የፌስቡክ ገጽ የህወሀትን ድርጊት የሚኮንን የጠቅላይ ሚኒስትር አብይ አህመድ የለውጥ መንገድ ተስፋ የሚጣልበት መሆኑን የሚገልጽና ጦርነትን የሚያወግዝ መግለጫ ማውጣቱን የድሬዳዋው ዘጋቢያችን አዲስ ቸኮል ባጠናቀረው ሪፖርት ገልጿል። በሶማሌ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ትላንትና ባካሄዱት ጉባኤ ህወሓት በሰሜን እዝ ላይ ፈጽሞታል ያሉትን ድርጊት አውግዘው ፓርቲው ከዚህ በፊት በሶማሌ ክልል ጭፍጨፋዎች እንዲካሄዱ ለነበረው ሚና ተጠያቂ እንዲሆን የሚጠይቅ የአቋም መግለጫ ወጥተዋል። የክልሉ ገዢ ፓርቲ ብልጽግናንና ዋነኛ ተፎካካሪ ኦብነግን ጨምሮ በክልሉ የሚንቀሳቀሱ ስድስት የፖለቲካ ፓርቲዎች ባወጡት የጋራ አቋም መግለጫ የክልላቸውን ሰላም ራ ለመጠበቅና በክልሉ የሚኖሩ ሌሎች ብሔረሰቦችንም ደህንነት ለማረጋገጥ እንደሚሰሩ አመላክተዋል። የመድረኩ ተሳታፊ ከነበሩ ፓርቲዎች አንዱ የሆነው የሶማሌ ፌዴራሊስት ፓርቲ ሊቀመንበር አቶ ዩሱፍ ሁሴን አደም ለቪኤ እንደገለጹት ስድስቱ የሶማሌ ክልል የፖለቲካ ፓርቲዎች ባለ አራት ነጥብ ያቋም መግለጫ አውጥተዋል ብለዋል። ህወሓት ማለት በዚህ በኢትዮጵያ ላይ የፈጸመው ግፍ ሀያ ሰባት ዓመት ሙሉ ከዛም አልፎ በሶማሌ ህዝብ ላይ በኢትዮጵያ ሶማሌ ህዝብ ላይ ያደረሰውን ግፍ አንድ እሱ ሁለት ዓለም በዚህ በምስራቅ በሰሜን እዚሁ ላይ ያደረጉት ወረራ በጣም አጸያፊ ና ህገወጥ ተግባር እንዳለ እንደሆነ ሶስተኛ፣ እንደ ክልልኛ በጣም ሰፊ ድንበር ስላለን ከሶማሊያም፣ ከኬንያም፣ ከጅቡቲም ጋር አንድ ማለት ብሄር ብሄረሰብ ሳንልኛ አንድ ላይ ሰላማችንን ለመጠበቅ ና ያው የጋራ ጉዳይ የሆነውን በቃ ጸጥታ እና በዚህ ጉዳይ ላይ አንድ አቋም እንድኖረን፣ አራተኛ ከዚህ በኋላ ሌላ ትንኮሳ በክልላችን ላይ በዛ በኩል እጃቸውን ዘርግቶ ما ب 한 و 은나 ا خ 면은 ن ه ا قرمنا يا ريت ያንን በማውገዝና የጋራ አቋም ነው ያወጣ ነው። በተመሳሳይ የክልሉ ዋነኛ ተፎካካሪ ፓርቲ ኦብነግ ይህንኑ አቋም የሚያጠናክር መግለጫ በፌስቡክ ና ትዊተር ገጹ ላይ በዛሬ እለት አውጥቷል። ፓርቲው ህወሀት በመከላከያ ሰራዊቱ ላይ ፈጽሞታል ያለውን ድርጊት ያወገዘ ሲሆን ዘላቂ መፍትሄ የሚገኘው ግን ከጦርነት ሳይሆን ከሰላም ስለሆነ ሰላማዊ አማራጭ ቅድሚያ እንዲሰጠው ጠይቋል። ለዚህም የሚመለከታቸው ሁሉ በተለይ ህወሀት ዝግጁ እንዲሆኑ ጠይቋል። ሀገሪቱን ወደፊት ለማራመድ ጠቅላይ ሚኒስትር አብይ አህመድ የጀመሩት ለውጥ ተስፋ የሚጣልበት እንደሆነ የገለጸው የኦብነግ መግለጫ ለውጡ ስኬታማ እንዲሆን ኦብነግ የሚጠበቅበትን ድጋፍ ያበረክታል ብሏል። ከሁለት ቀን በፊት የሶማሌ ክልል መንግስት ባወጣው መግለጫም ህወሀት በሰሜን ህዝብ ላይ ፈጽሞታል ያለውን ጥቃት አውግዞ በህወሀት አገዛዝ ያልተበደለ ባይኖርም የሶማሌ ክልልን ያህል የተገደለ የተሰደደና የተዘረፈ የለም ብሏል። በአሁኑ ሰዓት በአፋርና ሶማሌ ክልል መካከል የሚስተዋሉ ግጭቶችን ከጀርባ እያቀነባበረ ያለው ህወሀት ነው የሚለው የሶማሌ ክልል መንግስት ከሶስት አመት በፊት የኦሮሞና ሶማሌ ህዝቦችን በማጋጨት ለበርካቶች ሞትና መፈናቀል መንስኤው ህወሀት ነበር ብሏል። ከሁለት አመት በፊትም በሶማሌ ክልል ከተሞች ሄጎችን በማደራጀት ከደረሰው ፋ ጀርባ ህወሀት ነበረበት ብሏል። በአሁኑ ሰዓት ይህን እኩይ ድርጊት ለማስቀጠል በሶማሌ ክልል ውስጥም የጥፋት ኃይሎችን ለማሰማራት ቅንጣት ያህል እንደማያመነታ እናውቃለን ያለው የሶማሌ ክልል መግለጫ የክልሉ ህዝብም ከክልሉ መንግስት ጎን በመቆም ሰላሙን እንዲጠብቅ ጥሪ አቅርበዋል። የሀረሪ ክልልና የድሬዳዋ አስተዳደርም ህወሀት በሰሜን ህዝብ ላይ ፈጽሞታል ያሉትን ጥቃት የሚያወግዝ መግለጫ አውጥተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ